የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እና አምባሳደርም ሆነው ያገለገሉት ሄርማን ኮሀን ባለፈው ሳምንት ውስጥ በትዊተር ባወጡት ሀሳብ ለሕዝባዊ ወያነ ሓርነት ትግራይ ህወሃት መሪዎች ምክር አዘል መልእክት አስተላልፈዋል። አምባሳደር ኮሀን በዚሁ ትዊታቸው ያሰፈሯቸው ቃላት ሲተረጉሙ ሕግና ሥርዓት ሙሉ በሙሉ ከመፈራረሳቸው በፊት የዩናይትድ ስቴትስ መንግሥት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ሥርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሀት አመራር በጥብቅ ሊያስብበት ይገባል ይላሉ። ይህንን መልእክታቸው መነሻ በማድረግ ሰሎሞን አባተ ወደ አምባሳደር ከሆን ደውሎ አነጋግሯቸዋል። አምባሳደር ኸርማን ኮኸን በአውሮፓ የዘመን አቆጣጠር ከ989 ዓ ም እስከ 1993 ባሉት የ41ኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ኤርበርት ዋከር ቡሽ አስተዳደር ነው የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሆነው ያገለገሉት። ከዚያ ቀደም ባሉ ዓመታትም በጋምቢያና በሴኔጎል የአሜሪካ አምባሳደር ነበሩ። በውጭ ጉዳይ መስሪያ ቤቱ የቅኝትና ምርምር ዋና ምክትል ረዳት ሚኒስትርም ሆነዋል። እስከ 1987 እስከ 1989 ዓ ምት በዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የፕሬዚደንት ሮናልድ ሬጋን ልዩ ረዳትና በምክር ቤቱ የአፍሪካ ጉዳዮች ከፍተኛ ዳይሬክተር ሆነው ሰርተዋል። በጆንስ ሃፕኪንስ ዩኒቨርሲቲም ፕሮፌሶሪያል ሌክቸረር ሆነው በከፍተኛ የዓለም አቀፍ ጥናቶች ትምህርት ቤት ለ12 ዓመታት አስተምረዋል። ተመራማሪዎችና ፕሮፌሰሮችን አብቅተዋል። ሄርማን ኮኸን ዛሬም በብዙ ዓለም አቀፍ ሥራዎች ላይ ተሰማርተው ይገኛሉ። ሚስተር ኮኸን የደርግ መንግሥት በመሐል ሀገርና ኤርትራም ውስጥ ገብቶባቸው የነበሩ ግዙፍ ጦርነቶች እንዲያበቁ በአንድ በኩል በኢህአደግና በደርግ በሌላ ግንባር ደግሞ በደርግና በሕዝባዊ ግንባር ሐርነት ኤርትራ መካከል የነበሩ ሽምግልናዎችና ድርድሮችን የመሩ ሰው ናቸው። በመሆኑም ሚስተር ኮኸን የኢትዮጵያ ሕዝብ በደርግ ሥርዓት ላይ የነበረውን መከፋት ያህል አሁን ኢትዮጵያ ውስጥ ሥልጣን ላይ ላለው መንግሥት ፓርቲ እንደ አማጭ ወይም አዋላጅ ተደርገው በብዙዎች ዘንድ የሚታዩና ይህንኑም ብዙዎች በአደባባይ የሚናገሩላቸው ሰው ናቸው። ዛሬ ታዲያ ያ ታሪክ ከተፈጸመ ከ26 ዓመታት በኋላ ሚስተር ኮኸን ይድረስ ለህወሓት መሪዎች ብለው ትዊት ሲያደርጉ ምን ታይቷቸው ይሆን? ደግሞስ ሕግና ሥርዓት ጨርሶ ከመፈራረሳቸው በፊት ሲሉ ጣልቃ ገብነትን መማጸናቸው ምን ማለታቸው ይሆን? ሕግና ሥርዓት በኢትዮጵያ እየፈረሱ ናቸው ማለቶ ነው ሚስተር አምባሳደር? መልእክታቸውን ባወጡበት ቀን የመጀመሪያው ጥያቄ ነበር። ሚስተር በሲቪሎች ላይ ገዳይ የሆነ የበዛ ኃይል መዋሉ ያስጨነቀው መሆኑን የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ አዳምጫለሁ። እናም ከኢትዮጵያ መንግሥት ጋር ወዳጅ የሆነችው ዩናይትድ ስቴትስ ኤምባሲዋ እንዲህ አይነቱን መግለጫ አውጥቶ ስሰማ አንዳች የሁኔታዎች ከቁጥጥር ውጪ የመሆን ስሜት ይፈጥርብኛል። ማዕከላዊ መንግሥት በተለያዩ ክልሎች ላይ ያለውን የቁጥጥር አቅም እያጣ እንደሆነም ይሰማኛል። የክልሎቹ መሪዎች ፕሬዝዳንቶች ነው የሚሏቸው ከእንግዲህ ለማዕከሉ አንታዘዝም እያሉ ነው። ስለዚህ በጣም አደገኛ የሆነ የመበታተን አዝማሚያ አጠቃላይ ስሜት ተፈጥሯል። በቀደመው የመንግስቱ አገዛዝ ዘመንም የሆነው ይኸው ነበር። የዩናይትድ ስቴትስ መንግስት በመላው የኢትዮጵያ ሕዝብ የሚታመን በመሆኑ ልክ በ1983 ዓ ም እንዳደረገ ሁሉ ገብቶ እንዲያሸማግል ቢጠየቅ ጥሩ ነው የሚል ሀሳብ አለኝ። አምባሳደር ኮሄን በመልእክቶ ውስጥ ሁሉም ወገኖች ሲሉ ምን ማለት ሆነው ሆነውዋ? ሁሉንም ወገኖች ማለቴ ነው። ኢትዮጵያ ውስጥ የጎሳ ቡድኖችን የሚወከሉ ፓርቲዎች አሉ። በእርግጥ ያ ጤነኛ ነው ብዬ አላስብም። ይሁን እንጂ ሌሎችም የተለያዩ ድርጅቶች አሉ፣ ወጣቶች፣ የተለያዩ የሲቪግ ማኅበረሰብ ቡድኖች እናም፣ ሁሉም ወገኖች ስል የፖለቲካ ፓርቲዎች ማለቴ አይደለም። ሁሉም ባለድርሻዎች ማለት ነው። እና እነማን ናቸው ይላሉ ባለድርሻዎቹ? አሁን ያለውን ሁኔታ ብዙ አላውቅም፣ ምክንያቱም እጅግ ጠለቅ ብዬ እየተከታተልኩ አይደለም። ይሁን እንጂ የወጣቶች ቡድኖች አሉ፣ የሴቶች ቡድኖች አሉ፣ መገናኛ ብዙሀን አሉ። መገናኛ ብዙሃን የበረታ አፈና የተጣለባቸው ናቸው። እናም መሳተፍ አለባቸው ብዬ አስባለሁ። የፖለቲካ ፓርቲዎች አሉ። ገዢው የፖለቲካ ፓርቲ የፓርላማውን መቀመጫዎች ሙሉ በሙሉ እንደያዘ አውቃለሁ። ይሁን እንጂ ፓርላማው ውስጥ ለመግባት የፈለጉ ሌሎችም ነበሩ፣ አሁንም አሉ። እነርሱም መጠራት አለባቸው። የጦር ኃይሉ አለ፣ የመንግሥት ሠራተኞች አሉ። ሁሉም መሳተፍ አለባቸው ብዬ አስባለሁ። አምባሳደር በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ሁኔታ ጠልቀው ካልተከታተሉ ይህንን የትዊተር መልእክት ለማውጣት የገፋው ምንድን ነው? ለመሆኑ በዚያች አገር ጉዳይ ስለምን እርስዎ እንዲህ ይጨነቃሉ? አየህ፣ የዩናይትድ ስቴትስ መንግሥት የሚያወጣቸውን መግለጫዎች ይከታተላለሁ። ያንን ማመን የምችል ይመስለኛል በሰው መካከል መረጋጋት እንደሌለና መንግሥቱ ኃይል እየተጠቀመ መሆኑን መናገር ሲጀምሩ ያ ያሳስበኛል። የአሜሪካ መንግሥትም ቢሆን አንዳች የከበደ ነገር ከሌለ እንዲያ አይልም። አሁን በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የሆኑት አምባሳደር ያማማቶ በአንድ ወቅት በኢትዮጵያ አምባሳደር እንደነበሩ አውቃለሁ። እርሳቸው ሀገሪቱን በደንብ ያውቋታል። ስለዚህ የዩናይትድ ስቴትስ መንግሥት ስለ ኢትዮጵያ መጨነቅ ሲጀምር እኔም መጨነቅ እጀምራለሁ። እርስዎ ከሀያ ስድስት ዓመታት በፊት የአሁኑ መንግሥት ገና ወደ ሥልጣን ሳይዘልቅ አደራዳሪ ነበሩ። ለመሆኑ ሁኔታዎች ወደ እንደዚህ ዓይነት አቅጣጫ እንደሚያመሩ አስበው ያውቃሉ? አላውቅም። ምናልባት በበቂ ሁኔታ ጠልቄ አላሰብኩ ይሆናል። በተለይ ከኢትዮጵያ ባህልና ልማዶች አኳያ ይሁን እንጂ በግንቦት 1983 ዓ ም ለንደን ላይ ከተጠራው ስብሰባ በኋላ በሰኔ 1983 ዓ ም አዲስ አበባ ላይ በተካሄደው ብዙና የተለያዩ ቡድኖች የተሰባሰቡበት ጉባኤ ላይ ዲሞክራሲያዊ ሥርዓት እንደሚመሠረት አዲስ ሕገ መንግሥት እንደሚጻፍና ሌሎችም መሰል ሁኔታዎች እንደሚፈጠሩ የጋራ ስምምነት ላይ ተደርሶ ነበር። በዚያ ስብሰባ ላይ እኔም በታዛቢነት ተገኝቼ ነበር። ስለ መጪው ጊዜም ተስፋ አሳድረውብኝ ነበር። በሚያሳዝን ሁኔታ ግን ነገሮች እንደዚህ አልሆኑም። አገዛዙ እጅግ አምባገነን በጣም ጨቋኝ ወይም አፋኝ አገዛዝ ሆነ። በጣም ይቆጨኛል። በጣም ይቆጨኛል። መጀመሪያ ላይ ተስፋ ነበር። ይቆጨኛል ሲሉ ምን ማለቱ ይሆን? ጥቂት ፈታ ያደርጉልኝ ይሆን? ሥልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃልሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ ዕድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግሥቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር። ብዙ ድጋፍም ነበረው። ይሁን እንጂ ስልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ስልጣንም የፖለቲካ ስልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ። ባለፉት ሀያ ስድስት ዓመታት ከጠቅላይ ሚኒስትር መለስ ዜናዊ አንስቶ በየደረጃው ያሉ ባለሥልጣናትን ለማነጋገር ዕድል አግኝተው ያውቃሉ? አምባሳደር ከሆን ከጠቅላይ ሚኒስትር መለስ ዜናዊ ጋር በብዙ የተለያዩ ጉዳዮች ላይ ተነጋግር ያለሁ ከዩናይትድ ስቴትስ መንግስት ስራ የለቀኩት እንደ አውሮፓ ዘመን አቆጣጠር በ1994 ዓ ም ነው አሁን የምሠራው ከዓለም ባንክ ጋር ሲሆን በአፍሪካ ውስጥ መልካም አስተዳደርን እያበረታታው እገኛለሁ። በቅርቡ የተቀላቀልኩበትን አዲስ መርሃ ግብር ነው የጀመሩት። እናም ከመለስ ዜናዊ ጋር ለመነጋገር ድል አግኝቻለሁ። ከሌሎቹ የመንግስቱ ከፍተኛ ባለሥልጣናት ጋር አልተነጋገርኩም። ቀድሞ የውጭ ጉዳይ ሚኒስትር ከነበሩት አሁን በቻይና የኢትዮጵያ አምባሳደር ስዩም መስፍን ጋርም የተገናኘው ይመስለኛል። እናም ብዙ ጉዳዮችን አንስተን ተነጋግረናል። ነገር ግን ብዙም ጫና የፈጠርኩ አይመስለኝም። ለጠቅላይ ሚኒስትሩና ለውጭ ጉዳይ ሚኒስትሩ ስጋቶችን በግልጽ አንስተውላቸዋል። አዎ፣ በግልጽ ትክክል። ምን ምን ጉዳዮችን አንስታችሁ ተወያያችሁ? በአብዛኛው የኢኮኖሚም ሆነ የፖለቲካ ሥልጣን ማጋራት ያለመኖሩን ነው የተናገርኩት። በአንድ አነስተኛ ቡድን መያዛቸው ጤናማ አለመሆኑን ነግራቸዋለሁ። እንዲህ ዐይነቱ አያያዝ እንደማያዛልቅ፣ ሩቅ ሊሄድ እንደማይችል ነግሬያቸዋለሁ። ላለመዝለቁ ወይም ሩቅ የሚያስኬድ ስላለመሆኑ ደግሞ ማስረጃውን አሁን እያየሁት ነው። ፕሬዚደንት ኦባማ ስለ እርሶ መልካም አመለካከት አላቸው። እንዲያውም ስለ እርሶ በጎ ቃላትን የተናገሩበት ጊዜም አለ። ኢትዮጵያ ውስጥ ስላለው ሁኔታ ከዩናይትድ ስቴትስ ባለሥልጣናት ጋር የተነጋገሩበት ጊዜ አለ። የነገሮችን አካሄድ አስመልክቶ ኖ ዳ የለም። ስለ ኢትዮጵያ ከዩናይትድ ስቴትስ ባለሥልጣናት ጋር እንዲህ አይነት ውይይቶችን አላደረግኩም። አንዳንድ ይበልጥ የከፋ የቀውስ ሁኔታዎች ያስጨንቁኝ ነበርና ስለ ኢትዮጵያ ብዙም አልተነጋገርኩም። ሶማሊያ ውስጥ ያለውን ችግር ከ2005 ዓ ም አንስቶ ማለት ይቻላል በአውሮፓ የዘመን አቆጣጠር ነው። አልሻባብ ሶማሊያ ውስጥ የደቀነውን ችግር የዩናይትድ ስቴትስ መንግሥት ኢትዮጵያ ውስጥ ካለው የውስጧ ችግር ይልቅ ከፍ ያለ ትኩረት ሰጥቶት ስከታተለው ቆይቷል። ዩናይትድ ስቴትስ የማደራደሪያ መድረክ እንድትከፍት የህወሀት አመራር እንዲጠይቅ መክረዋል። አምባሳደር ኸርማን ኮሆን ለምን ህወሀትን ነጥለው አነሱ? ስልጣኑን የያዙት እነርሱ ናቸው። የፖለቲካውን ስልጣን የያዙትና አሁን እየተካሄደ ካለው ግድያ ጀርባ ያሉትም እነርሱው ናቸው። በዚያ ላይ ኢኮኖሚውንም የተቆጣጠሩት እነርሱ ናቸው። ብሔራዊ ዕርቅ እንዲፈጠር የመጀመሪያውን ጥሪ ማድረግም ያለባቸው እነርሱ ናቸው። እነርሱ ካላደረጉት መቼም አይሆንም እና አሁን ሀገሪቱ ውስጥ ለሚታየው ሁኔታ ሁሉ ሙሉ በሙሉ ተጠያቂው የህወሓት አመራር ነው የሚል ሐሳብ ነው ያለሁት። አምባሳደር ከሆን አዎ፣ በትክክል የአሜሪካ መንግሥት የንግግሮቹን መድረኮች እንዲያመቻች የህወሓት አመራር እንዲጠይቅ መክረዋል። የተገላቢጦሹስ ሳይሆንም ስለምን እርሶ ይህንኑ ምክር ሁኔታዎች የባሰ ከመበላሸታቸው በፊት የአሜሪካ መንግሥት ተነሳሽነቱን እንዲወስድ አይለግሱም? አሁን ያንን እንዲያደርጉ እያሳሰብኩ ነው። በምን መንገድ ነው ያንን እያደረጉ ያሉት? አምባሳደር በተከታታይ አነጋግራቸዋለሁ። የአምባሳደር ያማሞቶ ጥሩ ጓደኛም ነኝ። እናም በየጊዜው እንነጋግራለን። እና ዩናይትድ ስቴትስ ይህንን ተነሳሽነት የምትወስድ ይመስሎታል? የማይቻል ነገር አይደለም፣ ሊያደርጉት ይችላሉ። የሚሰራ ፍሬ የሚኖረውስ ይመስሎታል? ዩናይትድ ስቴትስ እንደ አደራዳሪ መተኪያ የሌላት አይደለችም፣ ሌሎችም አማራጮች አሉ። የተባበሩት መንግሥታት ድርጅት አለ። ይሁን እንጂ የኢትዮጵያን ታሪክና ወደ ሁለተኛው የዓለም ጦርነት ጊዜ ዘልቆ የሚሄደውን ከዩናይትድ ስቴትስ ጋር ያላትን ግንኙነት ግምት ውስጥ ካስገባን የዩናይትድ ስቴትስ ጣልቃ መግባት አሳማኝ ይሆናል። ዩናይትድ ስቴትስ በኢትዮጵያ ላይ ምን አቅም አላት ብለው ያስባሉ? በእርግጥ ብዙም አቅም የላትም። ዩናይትድ ስቴትስ ወታደራዊ ድጋፍ ትሰጣለች። ዩናይትድ ስቴትስ ለረሃብ ማስወገጃ እርዳታ ትሰጣለች። ሰብአዊ ልገሳ ታደርጋለች። ዩናይትድ ስቴትስ ጨርሶ የማታደርገው አንድ ነገር ቢኖር አስፈላጊ ሆኖ በተገኘ ጊዜ ሰብአዊ እርዳታን መከልከልን ነው። ስለዚህ ዩናይትድ ስቴትስ ብዙ አቅም አላት ብዬ አላስብም። በጥሩ ወዳጆች መካከል ሊኖር የሚችል የሞራል ግፊት ብቻ ነው የሚኖራል በትዊን ጉድ ፍሬንድስ ቻይናውያኑስ በእንዲህ አይነት ሁኔታ ውስጥ ሊያደርጉ የሚችሉት ነገር ያለ ይመስሎታል? በእርግጥ የቻይናዎቹ እጅ ኢትዮጵያ ውስጥ በጉልህ አለ። ሆኖም ግን እነርሱ አፍሪካ ውስጥ በሀገሮች የውስጥ ጉዳዮች ጣልቃ አይገቡም። ቻይና ዚምባብዌ ውስጥ በቅርቡ ሙጋቤ ሲወገዱ ጣልቃ ገብታ ሊሆን ይችላል። በአጠቃላይ ግን ከሀገሮች ፖለቲካ ጉዳዮች መራቅን ነው የሚመርጡት። ስራቸውን ያከናውናሉ፣ ሙዓለ ንዋያቸው ላይ ያተኩራሉ፣ ይነግዳሉ፣ ፖለቲካ ውስጥ አይገቡም። የቀድሞው ፕሬዚደንት ኦባማ ፕሬዚደንት ሳሉ ወደ ኢትዮጵያ ሄደው በነበረ ጊዜ የኢትዮጵያ መንግሥት በዲሞክራሲያዊ መንገድ የተመረጠ ነው ብለው በመናገራቸው ብዙ የፖለቲካ ተንታኞች፣ አክቲቪስቶች፣ ፖለቲከኞች በተለይ ተቃዋሚዎች በብዙ አዝነውባቸዋል። እርሶ ምን ያስባሉ? ማ አየህ፣ ፕሬዝዳንት ኦባማ በጣም ግልጽ ሰው ናቸው። እንደሚመስለኝ መግለጫ የሰጧቸው ሰዎች እውነት ያልሆነ ነገር ነግረዋቸዋል። ምክንያቱም የተናገሩት ነገር ጨርሶ እውነት አይደለም። ፓርላማ መቶ በመቶ በአንድ ፓርቲ አባላት ሊያዝ አይችልም። እንዲህ አይነቱ ነገር ዲሞክራሲያዊ ሊሆንም አይችልም። ስለዚህ አንድም የተሳሳተ መረጃ ሰጥተዋቸዋል፣ አሊያም ተሳስተዋል። እርስዎ ይህንን ሐሳቡን አምባሳደር ኮህን በማንኛውም መንገድም ይሁን ዘዴ ለፕሬዚደንቱ አሳውቀዋል ወይም እንዲደርሳቸው አድርገዋል? በወቅቱ ከውጭ ጉዳይ መስሪያ ቤቱ ሰዎች ጋር ተነጋግሬ ነበር። ያ ስህተት እንደነበረ ተቀብለዋል። ፕሬዚደንቱ ግን ተሳስቻለሁም አላሉም ይቅርታም አልጠየቁም። እኔ እስከማውቀው አላደረጉም። ሁኔታዎች ወደ ቀና መንገድ እንዲገቡ ለማድረግ የኢትዮጵያ መንግሥት አጋሮቹ ሊያደርጓቸው የሚገቡ ናቸው የሚሏቸው ሀሳቦች አሉ። እኔ እንደሚመስለኝ ኢትዮጵያ ሰፊ ተስፋ ያላት አገር ነች። ድንቅ ሀብቶች አሏት። ድንቅ የሆነ ታላቅ ሕዝብ አላት። ስለዚህ ብሔራዊ እርቅ ከተፈጠረ ኢንቨስትመንቶች ገብተው ከፈሰሱባት የሥራ ዕድሎች ይበዛሉ፣ ብሩህ መጻኢ ተስፋም ይኖራታል። አሁን ያለው ሁኔታ ከቀጠለና እየባሰበት የሚሄድ ከሆነ ግን አዳዲስ ኢንቨስትመንቶች አይገቡም። ሥራ ማጣቱም እየበዛ ይሄዳል። ቁስቁልናና ተስፋ መቁረጥም ይሰፋል። ስለዚህ ትክክለኛውን ነገር ለማድረግ አሁን ትክክለኛው ጊዜ ይመስለኛል። ብሔራዊ እርቅ መውረድ አለ። ሚስተር ሄርማን ኮኸን፣ የዩናይትድ ስቴትስ የቀድሞ አምባሳደርና ረዳት ሚኒስትር፣ ለጊዜው በጣም አመሰግናለሁ። እሺ፣ ለኢትዮጵያም መልካም እድል እመኛለሁ። ከኢትዮጵያ መንግሥት ወይም ከገዢው ኢህአደግና ከህወሀትም ባለሥልጣናት ስለዚህ የአምባሳደር ሄርማን ኮኸን ሐሳብ የሚሉት እንዳለ ለመጠየቅ ተከታታይ ሙከራዎችን እያደረግኩኝ ነው። ለእንደዚህ አይነት ክሶች መንግሥቱ አዘውትሮ ማስተባበያዎችን እንደሚሰጥ ይታወቃል። ለማንኛውም ግን ሕዝባዊ ወያነ ሐርነት ትግራይ በቅርቡ ለተራዘሙ ሳምንታት ተቀምጦ አድርጌዋለሁ ካለው ጥልቀት ያለው ግምገማ በኋላ ችግሮቼ የሚላቸውን ጉዳዮች አንጥሮ ማውጣቱን መግለጹና በፓርቲው የአመራር መዋቅሮች ውስጥ ከሊቀመንበር ለውጥ አንስቶ የሥራ አስፈጻሚና የማዕከላዊ ኮሚቴዎች አባላት የነበሩ ሰዎችን እስከ ማገድ የደረሰ እርምጃ ወስዷል። ኢህአደግም ሰሞኑን እንዲሁ ግምገማ ተቀምጦ ጥልቀት ያለውን ውይይት እያካሄደ መሆኑን መግለጹ ይታወቃል።